የውይይት መድረክ አድማጮቻችን፣ በዛሬው ምሽት ፕሮግራማችን በመጪው እሁድ በዓለም አቀፍ ዙሪያ የሚከበረውን ዓለም አቀፉን የሴቶች ቀን ወይም ማርች ኤትን እንዘክራለን ወስኗል። አያይዞም በአሁን ሰዓት ያሉትን የዓለማችንን እውነታዎች በአሀዝ አስደግፎ ያስቀመጠ ሲሆን በዚህም መሰረት ሴቶች በዓለም ዙሪያ በአሁን ሰዓት 23 በመቶ ገቢያቸው ከወንዶች በታች እንደሆነ አረጋግጧል። በዓለም ዙሪያ 24 በመቶ ብቻ የሆኑት የፓርላማ መቀመጫዎች በሴቶች የተያዙ ናቸው። ከሶስት ሴቶች አንዷ የአካላዊ ወይም የጾታዊ ጥቃት የደረሰባት ሲሆን በአለም ቁጥራቸው ሁለት መቶ ሚሊዮን የሚሆኑ ሴቶችም ግርዛት ተከናውኖባቸዋል። በተባበሩት መንግስታት መረጃ መሰረትም ማርች ኤት የሚከበርበት ዋነኛውም ዓላማ መደበኛና የተለየ የስልጣን ቦታ የሌላቸው ሴቶች በሴቶች ታሪክ ውስጥ ያመጡትን አስደናቂ ውጤት እንዲከበር፣ ሌሎችንም ለአዲስ ስራ እንዲነሳሱ አራያ ለመሆን እንደሆነ ነው። የማርች ኤት ትሩፋት በዓለም ዙሪያ ላሉ ሴቶች የተረፈና ድንቅ የሚባል ቢሆንም ዛሬም ድረስ በዓለማችን ላይ የትኛውም አገር ቢሆን የፆታ እኩልነትን ያረጋገጠ እስካሁን ድረስ የለም። ለመንደርደሪያችን ያክል ይህንን ካልን የምሽቱ የውይይት መድረክ ፕሮግራማችን ተሳታፊዎችን እናስተዋውቅና ወደ ውይይታችን እናልፋለን። አብራችሁን ቆዩ። ወይዘሮ ብርቱካን ሽታዬ ቢያድግልኝ በቢሮ ኦፍ ሜትሮሎጂ ክላይሜትና ስፔሻል ዳታ የቡድን መሪና ና በጂፒኤስ ሜትሮሎጂ ተመራማሪ ናቸው። እንዲሁም ወይዘሮ መቤት ታደሰ በናሽናል አውስትራሊያ ባንክ የፋይናንስና ኢንቨስትመንት ከፍተኛ አማካሪ ናቸው። ሁላችሁንም እንኳን አደረሳችሁ ላለም አቀፉ የሴቶች ቀን፣ እንኳን በሰላም መጣችሁ ወደ ኤስቢኤስ ሬዲዮ እናመሰግናለን። እናመሰግናለን ማርታ፣ ይህን እድል ስለሰጠሽን። ሁለታችሁም ዛሬ የጋበዝኳችሁ እንግዶች የቤተሰብ አስተዳዳሪዎች ናችሁ፣ እናት ናችሁ፣ ሚስት ናችሁ፣ በስራ ቦታ ላይ ደግሞ ከፍተኛ የስራ ኃላፊነትን ወክላችሁ የምትሰሩ ናችሁ። እና ወደ ኋላ መለስ ብላችሁ ስታዩት ማርችኤት ለእኔ ምን አበርክቶልኛል ዛሬ ለደረስኩበት ቦታ የማርች ኤት ድርሻ ምንድን ነው ብላችሁ ትገምታላችሁ? ከወይዘሮ ብርቱካን ብንጀምር አመሰግናለሁ ማርታ። ማርቼት ለእኔ በሴትነቴ እንድኮራ ከአሁን በፊት ከኔ በፊት የነበሩ ሴቶች ላደረጉት ትግል ሪኮግኒሽን እንድሰጥ ያደረጉትን ተጋድሎው በተለይም ደግሞ የነበረውን ጎታች የሆነ አመለካከት ሴት ከወንድ በጣም የተለየች ናችና ዝቅ ተብላ የመታየቱን ያንን አመለካከት ቀርፈው እዚህ ቦታ ያደረሱን ስለሆኑና በዛም መሰረት ደግሞ በሴትነት የኮርቼ ባለሁበት ሙያ ለመሰማራት ያንን እድል የሰጠኝ ጊዜና ቀን ስለሆነ በጣም ነው በዚህ ቀን ላይ የተለየ ትኩረት ሰጥቼ የማከብረው። በዚህ ሁኔታ ላይ ተመልሰን ስንመለከተው ሴቶች ሂስቶሪካሊ የነበረባቸውን ጫና ችግር፣ ሰቆቃ ስንመለከት ከዛ ጊዜ በጣም ብዙ መጥተናል። ለዚህም እንድን ደርስ ያደረጉ ያደረጉን ደሞ ትግላቸው አቺቭመንታቸው የምናደንቃቸው ሴቶች በጊዜው ስለነበሩ እነዛ ሴቶች የሚገባቸውን ቦታ በድፍረት የሚገባኝ ቦታ ይሄ ነው፣ በሴትነቴ ይሄ ብለው ስለታገሉ እዚህ ቦታ ደርሰናል እና ይሄ ቀን ለእኔ ለነዛ ሰዎች ክብር የምሰጥበት እኔም ደግሞ በሴትነት የሚኮራበት ቀን እንዲሁም ልጆቼ ወይም ቤተሰቦቼ በዛም ሴት ጓደኞቼ በዚህ ቀን የሚኮሩበት ቀን ብዬ ነው የምገምተው። ወይዘሮ ህመቤት እንደዚሁ እርስዎም በከፍተኛ የስራ ኃላፊነት ላይ ተሰማርተው የሚሰሩ ኖት። እኔ ዛሬ ለደረስኩበት ህይወት ማርች ኤት ለእኔ ምን አደረገልኝ? በህይወቴ ውስጥ ስ ያበረከቱ አስተዋጽኦ ምንድን ነው ብለው ያምናሉ? አመሰግናለሁ። ማርታ፣ የሴቶችን ቀን በምናከብርበት ጊዜ ብዙ ስኬቶችን እናከብራለን ብዬ አስባለሁ። እኔ ከእናቴ የተሻለ እድል አግኝቻለሁ፣ በዚህ ትግል ምክንያቱም ከመቶ አስራ ሰባት አመት በፊት ሄደን ብናይ ሴቶች መምረጥ አይችሉም ነበረ። ሴቶች አንድ ከወለዱ በኋላ ስራ ውስጥ የመሳተፍ እድላቸው ጠባብ ነበረ። ሴቶቹ ወይም በአጠቃላይ ህብረተሰቡ ባረገው ትግል ዛሬ እንደ ምርጫችን መስራት ችለናል። ለምሳሌ እኔ በግሌ ስራዬን እየሰራው ኬሬሬ ሳይቋረጥ መቀጠል የቻልኩት ፍሌክስብል ወርኪንግ ለምሳሌ እንዲኖር ተደርጓል። ይሄ የመጣው በቀላል ነገር ነው ብዬ አላስብም። ምክንያቱም ይሄ እድል ባይሆን ኖሮ ልጅ ከወለድኩ በኋላ ኬሪየር የቆሞ የልጅ ማሳደግ ሮል ብቻ ይሆን ነበረ። ግን እነዚህ ነገሮች በመደረጋቸው ለተወሰነ ጊዜ ማተርኒቲ ሊቪ በመስጠት ፍሌክስብል ወርክ ለምሳሌ ሶስት ቀን ብቻ በመስራት ጠዋት ጀምሮ ቶሎ የመጨረስ አይነት እድሎች በመምጣታቸው ፐርሰናሊ በዚህ ትግል ተጠቃሚ ነኝ ብዬ አስባለሁ። ማርች ኤድ በየአመቱ በተለያየ ሁኔታ ይከበራል። ዛሬ ቢሆን የጾታ እኩልነት ወይም ጀንደር ኢኳሊቲ አልተረጋገጠም በዓለም ዙሪያ በለጸጉት ሀገሮችንም ጨምሮ ማለት ነው። አንዳንድ መረጃዎችን ስንመለከት ዛሬ ለምሳሌ ሴቶች እኩል አብረዋቸው ከሚሰሩ ወንዶች ጋር ሲነጻጸሩ የሴቶቹ ገቢ በ23 በመቶ ዝቅ ያለ ነው። በቂ የሆነ ገቢ እንዳይኖራቸው ሁልጊዜ ከእጅ ወደ አፍ የሆነ ኑሮ እንዲኖር፣ ድህነት ውስጥ ሴቶች እንዲኖሩ ያደርጋል እና በስራ አካባቢ የሚደርሰው የሴቶችን እኩል ያለመሆን እንዴት ትመለከቱታላችሁ? ሁለታችሁም በስራ ውስጥ የኖራችሁ አሁንም ስራ ላይ ያላችሁ ናችሁና፣ በስራ ውስጥ ያለው ህይወት ምን ይመስላል? በዚህ አንጻር ወይዘሮ ብርቱካን ከርሶ ብንጀምር። በስራ በኩል የምናገኘው የፔይመንት ጋፕ እንዲሁም ደግሞ ሪኮግናይዝ የመደረግ ችግር ብዙ አይነት መልኮችን የያዘ ነው። አንደኛ ነገር እንዳልሽው ሴቶች 13፣ 14 እስከ 15 ፐርሰንት ሌስ የሆነ ፔመንት ያገኛሉ። ዘሴም የስራ ድርሻ ላይ ተሰማርተው ወደዚህ ሲኦ ላይ ስቴጂ ቦርዲንግ ሩም ላይ ስቴጂ ሴቶችን ጭራሽ አታገኛቸውም። እስከ 23 ፐርሰንት ይለያሉ። ይህ የቅርብ ጊዜም ትዝታ ነው። በአውስትሬሊያ ውስጥ ቻነል ናይን ላይ በብሮድካስቲንግ ላይ በሊዛ ዊልኪንሰን ና በካር ላይ የነበረውን የፔመንት ጋፕ ኢኳል የሆነ የስራ ድርሻ አላቸው። ኢኳል የሆነ ኮንትሪቢሽን አላቸው ነገር ግን ሴቷ ግን ሌስ በ200 ታውዘንድ ሌስ እንድታገኝ የተደረገበት ሁኔታ አለ። ቴኒስ ላይ እስከ ቅርብ ጊዜ ድረስ ሴቶች ና ወንድ ፕሌየርስ ሬና ና ሮጀር ፌዴራ እኩል አይነት ፔይመንት አልነበራቸውም። ክፍያውን ስትመለከቱ ይህ የሚያመለክተው ምንድን ነው? ኢንጀነራል አሰምሽን አለ። ሴቶች ሌስ ኮምፕተንት ናቸው ሴቶች ለሊደርሽፕ አይመቹም ደግሞ መሆን አይችልም፣ የሚባል ካልቸራሊ ኢንሩት የሆነ ፕሮብለም አለ። አሰምሽኑ ምንድን ነው ስንመለከት፣ መጀመሪያ ወደ አሰምሽኑ ስንመጣ፣ ለምሳሌ ሴት ልጅ ልጆች ካሏት ለካሪየር ዲቨሎፕመንቷ እንደ እንቅፋት ይታያል። አስዩ የሚደረገው ያቺ ሴት ያንን ሀይር የሆነ ፖዚሽን መያዝ እንደማትችል ነው። ለምሳሌ ያህል አንድ ሰው ተነስቶ እኔ ኮ እንደዚህ እንደዚህ አይነት ፕሮጀክት አለ፣ ይሄንን ፕሮጀክት እች ሴት ይሄንን ሀንድል ማድረግ እንደምትችል አውቃለሁ፣ ነገር ግን ልጆች ስላሏት ግን ጊዜ አይኖራትም። ሌላው ደግሞ ወንዶች በምትመለከችበት ጊዜ አንድ ነገር ለማድረግ ራሳቸውን ወደፊት አድርገው ያስቀምጣሉ። ሴቶች ስትመለከች ግን ወደ ኋላ እንላለን። አንድ ነገር ላይ ኮምፒት ለማድረግ አስር ክራይተሪያ ቢያስፈልገን ሴቶቹ አስራ አንድ እስካላመጣን ድረስ ወደዛ ፎርዋርድ እናደርግም። ወንዱ ግን ስድስት ወይም አምስት ካለ ወደዛው ይሄዳል ማለት ነው። ያ የአመለካከት ልዩነትም አለ። ከዛም አልፎ ተርፎ አይ ሴቷ በምታደርግበት ጊዜ የሴቷ አይዲያ ምንም ያው ግራውንድ ብሬኪንግ ቢሆንም የሚታየው ዴፍ ኤር ላይ ነው የሚወድቀው። ያ ዘ ሴም አይዲያ ግን በሌላው እንድ ተነስቶ ከተንክታለ ኢትዝ ሂውጅ በቃ ግራውንድ ብሬኪንግ ነው፣ ትልቅ ሀሳብ ነው ተብሎ ይደረጋል። ስለዚህ ራሱ ሶሳይቲው ፐርሲቭ ያደረገ የወሰደው አመለካከት ጉዳይ አለ። በዛ መሰረቶች አንደኛ ለ ካሪራቸው ዲቨሎፕ እንዳያደርጉ ብዙ ሊሚት የሚያደርጓቸው ነገሮች እንቅፋቶች ያጋጥሟቸዋል። ሁለተኛ ነገር ደግሞ በቦርድ ሲዮ ላይ ሄዱ ሴቶች በጣም ሊሚት ስለዚህ እነዛ ሊሚት ናምበርስ ኦፍ ውመን ሀያ ከሆኑ ወንዶች መካከል ሆነው ነው የሚያሉ ሴቶች ወደዛ እንዲመጡ ስለዚህ ይዋጣሉ ማለት ነው እነሮች ለፓይመንት ጋፑ ፓይ ፓሪቲ እንዲኖር ኮንትሪቢዩት አድርገዋል ወይም እንደዚሁም በሶሳይቲ ነው። እና ይህንን ነው የመቀየር እዚህ እንሄድ የሚባለው በአብዛኛው በምሳሌ እንዳስቀመጥኩት ይህንኛውም ሀገር በአውስትሬሊያም በኢትዮጵያም፣ አሜሪካም የትኛውም ሞርል ላይ ያለ በጊዜው ያልቀረሲ ወጥቷል ፓሪስ የክላይሜት ቼንጅ አግሪመንቱ ላይ ውመን ኢምፓወር መሆን አለባቸው ተብሎ ስቴት ተደርጓል። እያንዳንዱ ገበር መጣል ነገር ግን ፖሊሲው መውጣቱ ብቻ ለቼንጅ ወይም ደግሞ ያንን ጋር ሊያጠባው አልቻለም። ምክንያቱም አሰምሽኑ ስቲል እንደ ስለሆነ ማለት ሮም ቤት በዚህ ላይ የሚሰጡት ሀሳብ ምንድን ነው? አሁንም ድረስ ያ ክፍተት አለ በወንዶች ና በሴቶች መካከል። አንድም እኩል ስራ እየሰሩ እኩል ያለመከፈል ሁኔታ አለ። ሌላ ደግሞ ወንዱ ሊሰራው የሚችለውን ስራ ሴቶች መስራት እየቻሉ እዛ ስራ ቦታ ላይ ያለመታጨት፣ ልትሰራው አትችልም የቤተሰብ ሀላፊነት ወይም ደግሞ ሴት ስለሆነች ልትሰራው አትችል በሚልች ከበልጥ ለወንዶቹ የሚሰጡት እድሉና እንደ ሴትነት ይሄንን ሀሳብ ሲያዩት ምን አይነት ስሜት ነው ያው ያለው? እኛ ሴቶች የቤተሰብን ነገር አብዛኛውን ኃላፊነት እኛ ነን የምንወስደው። ለምሳሌ ስራ ከጀመርን በኋላ ትዳር ውስጥ ከገባን በኋላ ልጆች በሚመጡበት ጊዜ ወይም ሌላ ኃላፊነት በሚመጣበት ጊዜ በዛ ቦታ ያለው ግን የሚቀጥለው ራንክ ላይ ኢዝሊ ሊሄድ ይችላል። እንትን የመውሰድ ራሳችንም የመውሰድ ነገር አለን። ምክንያቱም የተጣጓደኝነት አለ፣ የጓደኝነት የእህትነት ና ብዙ ኮፍያሽ ነው የምናረገው። ና ያ ነገር ኤክስፔክቴሽኑ ወደ እኛ ስለ እኛም ወደዛ የመሄድ እንትን ቴንደንስ ያለን። እንደገና ደግሞ ወደ ከፍ ያለው ራንክ ለመሄድ ለምሳሌ ኳሊፊኬሽን መጨመር ያስፈልጋል። ብዙ ትሬኒንጎች መውሰድ ወደሚቀድ ወይም ለማደግ በምናደርግበት ያው ኳሊፊኬሽን መጨመር መቻል አለብን። የተለያዩ ትሬኒንጎች አለብን። ያው ይሄ ኃላፊነት ስለባሰብ ነው ጊዜ ወይም እንደምንፈልገው ብዙ ጊዜ ስለማ አንድ እሱ የሚከብደን ይመስለኛል። ሌላው ያው ወይዘሮ ብርቱካን ሰዋለች ግንዛቤ ፐርሴፕሽን ለኛ ሴቶች ስንሆን ውሳኔ የመወሰን ላይ ደከም ያልን ተደርገን የመወሰድ ነገር አለ። ወይም ደግሞ በሴትነት ብዙ ነገር እናያለን እኛ፣ አንዳንድ ኢሞሽናል የሆኑ ነገሮች ብዙ ነገር ነው ብዬ አስባለሁ። ግን በተለመደው በፊት የወንዶች አለም ስለሆነ በብዛት የሚታየው ጠንካራነት ተብሎ የሚታየው ወደ ውሳኔዎችን የመወሰን ስለሆነ ያን ግንዛቤ ኢንዱስትሪ ትልቅ ቻሌንጅ ነው ብዬ አስባለሁ። የሴቶች እኩልነት ተብሎ ሲባል ለመሆኑ የጾታ እኩልነት ሲባል ምን ማለት ነው? ወይዘሮ ብርቱካን ሴቶች እኩልነን ብለን ስንል ወንድ እንሁን ማለት አይለችን፣ አይደለም ስንል እኩል እንደዛት እንደ ወንዶቹ እንደ ወንዶቻችን በመሬት እንደረግ እያለ ነው እኩል እንሁን ብለን ስንል እኔ ስ ኮምፕተንት እንደሆን ኳድ እንዲመለከተኝ የወንድ ጓደኛ ደግሞ ኮሊጌ አልፈልግም ማለት ነው። ትሪት መደረግ ያለብኝ በማድረገው ኮንትሪቢዩሽን መጀመሪያ ማይንድ ውስጣችን የሚመጣው ምንድን ነው? ወንድ ነው የሚመጣው። ኤክስትራኦርዲናሪ ሳይንቲፊክ የሆነ ወርክ ተሰራ ቢባል መጀመሪያ ማይንድ ውስጥ የሚመጣው ምንድን ነው? ወንድ ነው የሚመጣል። ምክንያቱም የተወሰነ ፐርሰፕሽን አለ፣ አሰምሽን አለ ሴት ፐርፎም ማድረግ እንደማትችል እና እኛ ይህን በዚህ አሳስ የሚደረገው በኩሻል ነው። ሴቷ ግን አሳንሷ ነው የሚታየው ብለምን ጠይቀው። በዛ ላይ ደግሞ ደካም ማነች ይባላል። ወንዱ ግን ጠንካራ ሆኖ ሰርቲቭ ሆኖ ሲገባ በሁለቱም በኩል ዊን ማድረግ አትችልም። በዛ ላይ አንድ ሁሉ የሚገርመኝ ነገር አለ። ምንድነው የሚገርመኝ? ሴቷ ፐርፎርም ስታደርግ ፐርፎርማንሷ ያን ያህል ተጋኑ አይወራም። ምስቴክ ያደረገች ጊዜ ግን ለም ለዘመናት ያ ምስቴኳ አይነሳ። በሀገራችን አንድ ነገር ካደር ይሄ ሁሉ ነገር ነገሮች በሙሉ ይስታ ጾታችንን ንቀይ ወይም ደግሞ ወንድ እንሆን ይላል። አይደለም በዛ ላይ ደግሞ ስንኖር ሶስ ለሴቷ ብቻ ይሁን ብሎ አሳይን የተደረገ ነገር አለ። በአብዛኛው ምንድን ነው ሀውስሆልዱ የቤቱ ውስጥ ያ የተጣለው ነገር ወንዶቹ እንደ ኖር አድርገው ነው የሚወስዱት። ምንድን ነው የሚያስፈልገው? ያንን ቼንጅ ማድረግ አለብን፣ ያንን የመቀየር ምክንያቱም ወንዶቹ ራሳቸው ከእንደዛ አይነት አመለካከት የሚኖርባቸው መስለው ነው የሚታየኝ። ና እነዚህ ነገሮች ናቸው እኛም እኩል እንሁን። ሴት ልጅ እኩል አይደለችም የሚያሰኘኝ በአሁኑ ደረጃ እነዚህ ነገሮች ስላልተሟሉ ና እች ተጨማሪ ጫና ስልሁን ስንል እንደ ወንድ ወንድናችን እንድንሁን ማለታችን አይደለም። በእኩልነታችን በራሳችን በአቢሊቲያችን በታችን እንበርና እኩል እንደምንሰራው እንደ ወንዶቹ እኩል ትሪት እንድናደረግ ማለታችን ነው። ወይዘሮ መቤት እኩል እድል ይሰጣል በማንኛውም ነገር ለምሳሌ ስራ ላይ እያለን እኩል ለምሳሌ ኳሊፊኬሽን ኖሮ ብዙ ጊዜ መጀመሪያ የሚታጨው ወንዱ ነው በቤተሰብ ል ነው ብዙ ጊዜ ለወንዱ ልጅ ነው ቅድሚያ የምናደርገው፣ ና ይህንን ነገር አብሮ ማ ውስጥ ገጠር ክፍለ ሀገር ብንሄድ አንድ ወንድ ልጅና ሴት ልጅ ብትነው ወንድ ቤት ሄድ የሚባለው ሴኪሪቲ፣ ራሱ ለምሳሌ እዛ ገጠር ያለችው ልጅ ትምህርት ብትል እንኳን ብዙ ነገሮች አሉ፣ ብዙ የሚያጋጥማት ነገ። እነዚህ ነገሮች ይስተካከሉ፣ እነዚህ እድሎች ይሰጣቸው፣ በአጠቃላይ በዛ ነገር ላይ መስራት መቻል አለባቸው ይገባልና ፖቴንሻላቸው ተለይ ትንሽ ልጆቻችንን ስናሳድግ መጠንቀቅ አለብን ያለ ነው። ሌላው ያው ጥቃት ይደርሳል በጣም እሱ ላይ ብዙ ሊሰራ ይገባል። እንደ ሶሳይቲ ይህንን ነገር ዲስካሬጅ ልናደርገው ይገባል። አንዳንድ ጊዜ ትንሽ የጀስቲፊኬሽን ነገር አለ። ሴቶቹ በሚጠቀሙ እዚህ ስለሆነ ነው። ምን አርጋው ነው አርጋው ነው የተለያዩ ብዙ ጊዜ በተደጋጋሚ የሚነገሩት ነገሮች ነገር ሆነ እንደ ሰው ጥቃት ማንም ሰው ሴትም ወንድም በጥቃት ውስጥ ማለፍ የለበት ማንም ማንም እንደ ሰው ግን ዜ ግን ብዙ ጊዜ ሴቶች ት ሲደርስ አልፎ ተርፎ ህይወታቸውን እስኪያጡ ደርሱ የእሷን ቁስል የእሷን ህመም ሆነ እሱ ምን ብታደርገው ነው ወይ እዚህ ምን አርጋው ነው እዚህ ደረጃ ላይ የደረሱ የሚባሉ አስተሳሰቦች አሉ። ም የሚሰሙና ምናልባትም የቆሙ ሴቶችን የሚያሙ ማለት ነው። እንደ ሴት ስንሰማው ይሄ ያማል። ነገሩት ብዙ የሚያደሙ ናቸው። ብዙ ጊዜ እሱ ላይ ብዙ ነገር መሰጠት አለበት። ለጥቃት በተለይ ፊዚካል ሴትን ለማጥቃት ምንም አይነት ምክንያት ሊሆን አይገባ። ምንም ምንም አይነት ነገር ና ይሄንን ማችንን መቀየር መቻል አለብ

እነዚህን ልጆች ልጆቻችንን ነው እንግዲህ እኩል ይሁን ምንለ ወንድ ትሁን ሳይሆን እኩል እሷ ም እንደ ወንድማ እኩል ትማር። በተለይ ኢትዮጵያ አሁን ባለፈው ሳስክ ናቸው ነበር ግሬድ ፋይፍ ላይ የማይደርሱ ልጆች በአብዛኛው ሴቶች ናቸው። ከዛ ም ደግሞ አልፎ ተርፎ ን ሰአት ያንን ጊዜ አልፈው እንታለ በሴትነቷ የሚደርስባት እነንም ሁሉ ይሄን ሁሉ ቻሌንጅ አልፎ የሄዱ ሴቶቻችን ደግሞ ጡንቻ ባለው ወንድ ቦታ ላይ እናቱን እህቱን አምጥ ነው ጠይቀው ይሄ ሌላ እናት አይደለችም፣ የሌላ እህት አለ እቺ የራሳችን እህት የራሳችን እናት ነች እንደዚህ የምትደረገው። ስለዚህ ወንዶችም ቢሆኑ ሲያስቡ እኩል ሆነን ስንል እናቴን እኩል ማድረግ፣ እናቴን ማክበር፣ እህቴን ማክበር፣ ልጄን ማክበር ብለው እንዲመለከቱት ነው እንትን የሚለው። እኔ ወደ ሴቶቹ መለስ ስንበልና አንድ ሴት ሌላኛዋ ሴት እንዳታድግ ብዙ እንቅፋቶች የሚሆኑበት አጋጣሚ አለ። በጥቂቱ የሚሰነዘሩ አስተያየቶች፣ አባባሎችን በሴቶች ላይ መጠቀም ለምሳሌ ስራ የሚወጡ እናቶች ጥሩ እናቶች እንዳልሆኑ ተደርጎ ማሰብ። በዚህ በተለይ ደግሞ ባለንበት አውስትራሊያ ውስጥ እናስታውሳለን፣ የአውስትራሊያ ጠቅላይ ሚኒስትር የነበሩት ጁሊያ ጊላርድ እሳቸው በተደጋጋሚ የሚናገሩት ነገር አለ። ወይም ሚዲያውም የተለያዩ ምርምሮች በእሳቸው ዙሪያ የተሰሩት በአብዛኛው ከወንዶቹ ይበልጥ ሴቶቹ ነበረ እሳቸውን የሚቃወሟቸው የነበረውም። አንዳንድ ጊዜ ሴቶችም ባለማስተዋል ሴቶችን የሚጎትቱበት አጋጣሚ አለና ይሄ በእናንተ ሕይወት ውስጥ አጋጥሟችሁ ያውቃሉ? እንዴት ታዩታላችሁ? የፐርሰፕሽን ጉዳይ አለ። ሴት ልጅ ምን ማድረግ አለባት? ሴት የተቀመጠላት ስራ አለ ሴት የተቀመጠላት ቦታ አላት። ለምሳሌ እኔ ፕሮፌሽኔ ላይ ሌላ ኮንትሪቢሽን አድርጋለሁ፣ ግን ቤቴ ስገባ ግን ኤክስፔክት የምደረገው ነገር አለኝ እና ሌላዋም ሴት ኤክስፔክት የምታደርገኝ ነገር አለ ኢነሰርተን ወይ ማለት ነው። ምክንያቱም ቢሄቭ ማድረግ ያለብሽ ነገሮች አሉ እና ያ ነገር አንኖ እንግሊዝ አሁን አንቺ ሌላ ሚሽን ይኖርሻል ወይም ደግሞ የስራ ኮሚትመንት ይኖርሻል እና ሳታደርጊው በዛ ሴንስ ነው። አሁን ለምሳሌ ሴት ልጅ ለልጆቿ ሁሌ መኖር አለባት። ከትምህርት ቤት አፍተር ስኩል መሄድ የለባቸውም። ትዌንቲ ፎር አወር ማይንድ ማድረግ አለባት። እነዚህ እነዚህ ነገሮች አሉ። ግን አንቺ አሁን ለምሳሌ ፕሮፌሽናል በምትሆኝበት ሰአት ትዌንቲ ፎር ሰብን ልታያቸው ልጆችን አትችም በሰአቱ ሄደሽ ፒክ ልታደርጋቸው አትችም። ሌላ ደግሞ የስራ ኮሚትመንት አለብሽ፣ ትራቭል ታረጊያለሽ፣ ትሄጃለሽ። በምትሄጅበት ጊዜ ልጆችን ሌስ ፕራዮሪቲ ሰጥሻቸው ማለት አይደለም፣ ግን ያ ግን አንዳንድ ጊዜ ባለማወቅ ማለት ነው። ያ ነገር የሚሰጠው ኮሜንት ያንን ሰው ይጎዳዋል፣ ካለ ማለት ካለ ማስተዋል የተነሳ እኔ ለልጆቼ እንዲያደርጋለሁ፣ እኔ ለልጆች ይህን ያህል ግዛ ሰአት፣ እኔ እኮ ልጆች ይሄን አራት አመት አምስት አመት ቁጭ ብዬ ተቆጣጥሬን ያሳደግኳቸው ስትባይ አዝ ሴም ታይም አንቺ ምን ትያለሽ? ያኔ እኔ ጥሩናት አይደለሁም። ምክንያቱም እኔ አላሳለፍኩም። እኔ ለምሳሌ መውስደው የራሴ እንትን አለ። የመጀመሪያ ልጄን ስወልድ ልክ ስድስት ሳምንት የሁለት ወር ልጅ እንዳለ መጀመሪያ አካባቢ ስራ እንደ ጀመርኩ ስለነበረ ወደ ስራ ተመለስኩ። አይ ሪመምበር ባለቤቴ የነበር ነበር ልጄን ወደ ስራ ቦታ እያመጣ ብሬስፊድም አደርገው ብዙ ምሩቅ አልነበርንም። ልጅ እሱ ያመጣልኛል፣ ብሬስትፊድ አደርገዋለሁ፣ ኦፊስ አለ ቦታ እንደገና ይመለሳል ልጅ። ያ ግን እኔ አንዳንዴ በማያደርገው ይሄን ነገር ለምሳሌ የሰሙ ሰዎች ያ በጣም እንዴት ነው የማይታሰብ እንዴት ልጅ በዚህ እድሜ እንዴት ተጥሎ አራስ ሴት እንዴት ትመለሳለች የሚል አይነት አመለካከት ነበር። እኔ ጥሩ እናት አይደለሁም ያደረግኩት በፕሮፌሽናል ላይፍ ኤክሴል ለማድረግ አልፎም ተርፎ ልጆችን ደግሞ በጥሩ ሁኔታ ለማሳደግ ነው ሌላው ሶሳይቲ የሚያደርገውን ኦፖርቹኒቲ ልጆችም እንዲያገኙ ከመፈለግ አንጻር ነው እንጂ ሰልፍ ሴንተርድ በመሆን አይደለም አልነበረም። ግን ያ ምን አዳሳደረብኝ? ለብዙ ጊዜ የሁለተኛዋ ልጅን እስከምወልድ ድረስ ጥሩናት አይደለሁም ጥየውን የወጣሁት የሚለውን ነገር አየሁ እና የሁለተኛዋ ጊዜ የአንድ አመት ሊወሰድኩኝ ማለት ነው። ስለዚህ እነዛ ነገሮች ያጋጥሙሻል፣ ከሴት እህቶችሽ ታውቀው ሳይሆን ሳታውቂ የሚደረጉ ኮሜንቶች እንዲህ አይነት ኢምፓክት ሊጎትቱሽ ይችላሉ። ሌላም ነገር ሊያመጣ ይችላል። ሌላው ነገር ደግሞ አባባሎችን ደግሞ ደጋግሞ መናገር ሴት ያስቀሩ አባባሎችን። ለምሳሌ ወንድ ልጅ ባለቤቱን በጣም የሚረዳ ከሆነ ሰፖርት የሚያረጋት ከሆነ ኩክ የሚያረግ ከሆነ እሷ ከሆነች ወንድ እሱ ሴት ነው። ይሄ ከሴት ቤቶቻችን ይመጣል። ይሄ እነዚህ እነዚህ ነገሮች ናቸው ብዬ ነው የምገምተውና ከእነዚህ አባባሎች ሴት ቤቶቻችን እኛም ራሳችን ብንሆኑ

ማየትና መመልከት ያለብን ብዬ ነው ምገምተው። ወይዘሮ ሜቤት እርሶም እንግዲህ በስራ ላይ የሚየሆኑ ልጆችም እየወለዱ ማተርኒቲ ወይም ደግሞ የእናትነት ጊዜ ረፍት እየወጡ እየገቡ እየወጡ እየገቡ ነው ዛሬ የደረሱበት ደረጃ ላይ የደረሱትና በተለይ በዚህ በሴቶች እህቶቻችን በኩል የሚሰነዘሩ አንዳንድ ሀሳቦች ወይም አንዳንድ አስተያየቶች ምን አይነት ስሜት ይፈጥሩበታል? እርሶ ላይ ምንስ መደረግ አለበት? ለወደፊቱ ይሄንን ተሳስበን የምናስበውን የምንናገረውን ነገር መርጠን እንድንነጋገር ማለት ነው አዎ አንዳንዴ ያው ራስሽን ጠይቅ ያለሽ ያልኩት ነገር ትክክል ነው ወይ አይደለም ብለሽ መጠየቅሽ አይቀርም ሌላው አንድ በእኔ ግንዛቤ ያየሁት ምንድን ነው? ያው ካለን ሁኔታ ከመጣንበት፣ በዚህ አይነት ብዙ ሴቶች የለንም መሰለኝ ና ብዙ ጊዜ ንጽጽር ይኖራል። ያ ንጽጽር በሚኖርበት ጊዜ ሁሉም የራሱን ግንዛቤን የሚወስደው ግን እኛም ስንማር በፋይናንስ ዋን ሳይዝ ፊትስ ኦል የሚባል ነገር አለ። እንደዛ የለም። ሁሉም የተለያየ እንትን አለው የተለያየ ፍላጎት አለው። እኔ ለምሳሌ ዩኒቨርሲቲ እያለሁኝ ልጅ ሰወል በቃ ቤት ነው የምቀመጠው እሱን ብቻ ነው የማደረገው ብዬ አስብ ነበረ። በኋላ ልጅኝ ከወለድኩ በኋላ የተወሰነውን ነገር ሳይ ነው አይ ከዛ የበለጠ የምፈልገው ነገር አለ በዛ ወሰኛለው ከንፈርተ ብም ነበርኩኝ እሱን ለማድረግ ወሰንኩኝ፣ ቀጠልኩኝ። እና ይሄንን ነገር መልመድ መቻል አለብን። አንድ ዋን ሳይዝ ፊትስ ኦል የሚባል ነገር የለም። ምርጫው መኖር አለበት አንድ ሰው መርጦ በዛ እንትን ካለ ጥሩ ነው። ሌላ ሰው ደግሞ ይኛው መርጦ ካረገ ጥሩ ነው። እንደገና ደግሞ ውጭ በምንኖርበት ጊዜ ያው ብዙ ከባድ ነው እውነት ለመናገር ተምሮ ስራ ሰርቶ እንደገና ቤተሰብ እንትማል በጣም ከባድ ነው። ምክንያቱም አገር እያለም ብዙ ሰፖርት ይኖራል፣ ቤተሰብ ይኖራል፣ ጎረቤት ይኖራል። እዚህ እንደዛ አይደለም። አንድ ቀን ከዛ ካስብ ነው ከስኬጁል እንትን ቢል ከባድ ነው። ልጃችንን ፊክ የሚያደግ የለም። እዛ እንደዚ አይነት ነገር ሲገጥም አንዳንዴ ራስ ሽምንት ማለት መጠየቅሽ አይቀርም እና ይህንን ብንረዳዳ ጥሩ ነው። እኛ ሴቶች ለምሳሌ ሁሉም የራሳችን አለን፣ ትንሽ የማዘን ነገር ቢኖር ደስ ይለኛል። ምክንያቱም አንዳንዴ ዝም ብለን ከውጭ የምናየውን ነገር የምንወስደው ድምዳሜ የመስጠት ነገሮች አሉ። እሱ ላይ ጥንቃቄዎች ብንወስድ ጥሩ ነው። ምክንያቱም ሁላችንም የተለያየ ልምድ፣ የተለያየ ፍላጎት፣ የተለያየ ነገር ነው ያለን።